ኢትዮጵያ ለሱዳን ፖለቲካዊ ቀውስ መፍትሄ ፍለጋ ለማንኛውም ቡድን ሳትወግን የሱዳንን ሕዝብ ፍላጎትና ጥቅሞች መሰረት ያደረገ ድጋፏን እንደምትሰጥ የውጭ ጉዳይ ሚኒስቴር አስታውቋል። የአፍሪቃ ሕብረት በሱዳን ወቅታዊ ሁኔታ ላይ ጉባኤ እንደሚያደርግም ታውቋል። መለስካቸው አምሃ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ዛሬ ባወጣው ጋዜጣዊ መግለጫ አበክሮ እንደገለጸው ኢትዮጵያ ለሱዳን ሕዝብ ሰላም አበክራ መስራቷን ትቀጥላለች ብሏል። የሁለቱን ሀገሮች ግንኙነት ጠንካራ የኢኮኖሚና የፖለቲካ ትብብር ያላቸው ጎረቤት አገሮች እንደሆኑ የሚናገረው ይኸው መግለጫ ሱዳን ባለፉት ወራት በገጠማት የፖለቲካ ቀውስ ሱዳናውያን ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ኢትዮጵያ ጥሪ ስታቀርብና ድጋፍም ስታደርግ መቆየቷን አስታውሰዋል። ይህ ጋዜጣዊ መግለጫ በተሰጠበት ወቅት ከጋዜጠኞችም የተለያዩ ጥያቄዎች ተነስተዋል። ከእነዚህም መካከል አንዱ በሱዳን የህግር ምክር ቤት ላይ የአፍሪካ ሕብረት የወሰደውን አቋም አስታውሶ የኢትዮጵያን ግልጽ አቋም ምን እንደሆነ የሚጠይቅ ነበረ። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው ለተሰነዘረው ጥያቄ ሲመልሱ ኢትዮጵያ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎችን ለማምጣት ያላትን ዝግጁነት ያሳየች አገር ናት ብለዋል። በዚህም አኳያ ለወቅታዊ የሱዳን ሁኔታ የአገሪቱን ፍላጎት ምን እንደሆነ አመልክተዋል። በዚህ በሱዳኑም የማስታረቅና የማግባባት ሂደት ውስጥ ችግሩ ከተከሰተ ጀምሮ እንደ አንድ ጎረቤት ሀገርም እንደ ኢጋድ ሊቀመንበርነቷም ቀደም ብላ የዚህ የማስታረቅና የማግባባት ሂደት ውስጥ የመሪነት ሚናዋን እየተወጣች ትገኛለች። ኢትዮጵያ በሱዳን የሰላም ሂደት ውስጥ ያላት ፍላጎት የሀገሪቱን ሉዓላዊነትና የግዛት አንድነት ሳትጋፋ ከአንዱ ወይንም ከሌላው ወገን ሳትወግን ከወገናይነት በራቅ መልኩ መርህ ላይ የተመሰረተ ለሱዳን ሕዝብ ዘላቂ ጥቅም ለሱዳን ሕዝብ ፍላጎትን መሰረት ያደረገ ድጋፏን የመስጠት ሚናዋን መጫወት ትቀጥላለች። በሱዳን የለውጥ ኃይሎችና በወታደራዊው ምክር ቤት መካከል የሚካሄደውን ድርድር አዲስ አበባ እንዲካሄድ በጠቅላይ ሚኒስትር አብይ አህመድ ለተደራዳሪዎቹ የቀረበውን ጥያቄ ሁለቱም ወገኖች ያለመቀበላቸውን ምክንያት ምን እንደሆነ ሌላው ጋዜጠኞች የቀረበ ጥያቄ ነበረ። አቶ ነቢያት ጌታቸው ምላሽ ሰጥተዋል። በአጠቃላይ ስምምነቶችን ለማድረግ አሁን እየተካሄደ ያለው ነገር በኤፍኤፍሲ እና እንዲሁም በወታደራዊው በቲኤምሲ መካከል ዘላቂ የሆነ ስምምነት ማድረግ ወደሚያስችሉ የመነሻ መደላ ድሎች የማስቀመጥ ስራዎችና የማግባባትና የማቀራረብ ስራዎች ነው እየተካሄዱ ያሉት እንግዲህ ይሄ ይሄ ነገር አንድ ደረጃ ላይ ሲደርስ ፉል ፍሌጅድ ወደ ሆነው ድርድር የት እናካሄድ፣ እንዴት እናካሄድ የሚለው ቀጥሎ የሚታይ ነገር ነው። እስካሁን ባለው ጉዳይ ግን ካርቱም ውስጥ የተናጠሉ ውይይቶችና የማግባባት ስራዎች ነው እየተሰሩ ያሉት። በመጨረሻም ቃል አቀባዩ 68ኛው የኢጋድ ሚኒስትሮች ምክር ቤት ጉባኤ ሰኔ 12 ቀን 2011 ዓ ም ነገ በአዲስ አበባ እንደሚካሄድ ይህም በሱዳን ወቅታዊ ጉዳይ ላይ እና በደቡብ ሱዳን ጉዳይ ላይ እንደሚያተኩር ገልጸዋል። አክለውም የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በሱዳን ወቅታዊ ጉዳይ ላይ ሰኔ 13 ቀን 2011 ዓ ም በአዲስ አበባ ስብሰባ እንደሚቀመጥ፣ ስብሰባው የተጠራውም በወቅቱ የኅብረቱ ሊቀመንበር በግብፅ እንደሆነ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ